Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw, gestolen in 1998. Hier yes, in de Europese Menaak-Kotaat beslist het eenmaal dat de nationale munt met de Meraat is er gekut. Als de nationale munt in jouw vlees is, dan zijn ze in de Dijk-Reemijk met Ethiopianen gekust. ማብቂያ የሌለው የሚመስል ቁጣና ማስፈራሪያ ያስከተለ ለሀያ ዓመታት የግጭት ርዕስ ሆኖ የዘለቀ እዚህ ሮተርዳም ውስጥ ተደብቆ የቆየና በሰሜን ኢትዮጵያ ራቅ ብሎ ወደሚገኘው የመጣበት ስፍራ መመለስ ያለበት ልዩ ጥበባዊ ቅርስ ነው ሲል ይንደረደራል። ከብዙ ዓመታት ጥበቃ በኋላ ባለፈው ዓመት እውን ለመሆን የበቃ ረዥም ጉዞ ትረካ ነው። ለ18ኛው ክፍለ ዘመን ታሪካዊ ቅርስ የሚመጥን በቁርጠኝነት የተነሱ አንድ ኢትዮጵያዊ የከፈሉትንም ዋጋ ይዳስሳል። አሁን ጉዞ ወደ 18ኛው ክፍለ ዘመን ከሮተርዳም ነው የምንነሳው። is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw. Bestolen in 1998, al 20 jaar, een onderwerp van conflict. Dat resulteert in een eindeloze serie dreigtelefoons. Een uniek kunstvoorwerp, verborgen gehouden in Rotterdam, moet terug naar de plek waar het thuis hoort. Een stad in het afgelegen noorden van Ethiopië. ቀደም ብዬ ያስተዋወቅኳቸው ባለታሪክ ናቸው። እንግዳችን ሲራክ አስፋው ይባላሉ። አቶ ሲራክ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ። አመሰግናለሁ አቶ አሉላ እንኳን ደህና ቆየኝ። ማክስ የተባለ የፕሮዳክሽን ኩባንያ የቀረጸው እና የህይወት መንገዶን ዛሬ በሰፊው የምንወያይበትን ለየት ያለ ታሪክ የሚመለከት ቪዲዮ ነው። በመግቢያ ያደመጥ ነው። አርባ ሁለት ደቂቃ የሚዘልቅ በደጅ ቋንቋና በእንግሊዝኛ ተመልሶ ይተረካል። እሶ የቋንቋውም ተናጋሪ ነው። ምናልባትም ከእድሜው ሀያ ዓመቱን የወሰደ የረዥም ጉዞ ታሪክ ነው። ስለምንድን ነው ይህ ታሪክ? አዎ አቶ አሉላ ይሄ ቅርስ የዛሬ ሀያ አንድ አመት እጄ ላይ የገባ ነው እና እንዳገኘሁት ምንድነው የወሰንኩት፣ ይሄ የኢትዮጵያ ቅርስ ነው፣ ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት። እና ከሀያ አመት ጥበቃ በኋላ በህልሜም በእውኔም ያላለምኩት ነው በእርግጥ ኢትዮጵያ ውስጥ ለውጥ ይመጣና አዲስ ጥሩ ብሩህ ጊዜ መጥቶ ጠቅላይ ሚኒስትር አብይ አህመድ የሚመሩት እነዛ ሰዎች ልክ ስልጣኑን ሲይዙ፣ ይሄ ነገር አሁን መመለሻ ጊዜው መጥቷል። ስለዚህ አሁን ልጀምር ብዬ የጀመርኩት ያው ከሰሜን ኢትዮጵያ ነው። ያኮቦ ፕሮፌሰር ያኮቦ ከኮክ ዩኒቨርሲቲ እዚህ ቤት መጥቶ የቅርሱን እውነተኝነት እንዳረጋገጠው በተለም ሰሜን ኢትዮጵያ ተነስቶ ተሰርፎ ሄደረ ግሩም ጥያቄዎችን እናነሳለን። የቅርሱም ታሪክ የተጓዘውን መንገድ፣ እርስዎ የገጠሙትን፣ ቀደም ብለው ጨረፍ አድርገው ያነሷቸውን ሁኔታዎችን እናያለን። ግን እነኚህ ያለፈው ሀያ አመታት ቀላል እንዳልነበሩ በቪዲዮው በደንብ ይተረካል። ድንገት ሊፈነዳ የሚችል አንዳች ሚስጥር የያዘ ይለዋል በቪዲዮ። እንግሊዝኛውን ነው ወደ አማርኛ የመለስኩት። የተሰረቁ የኪነጥበብ ስራዎችን እና ቅርሶችን መርማሪ የሆነ አንድ ሰው ጋር የጀመሩትን ጉዞም ይተርካል። የመጀመሪያው ሰው አርተር ብራንድ በዚህ ሁኔታ ውስጥ መከሰታቸው ሁኔታውን ሁሉ የቀየረ ይመስላል። ከዚያ በፊት የነበረው ሀያ አመታት ግን አደገኛም ፈታኝም የነበረ ይመስላል እና እስኪ መለስ ብለው በመጠኑ ያጫወቱን ስለሱ ጊዜ። እንግዲህ ይሄ ያለፈው ሀያ አመት እኔ ቅርሱን ሳገኘው በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዶክተር አንድ ላይ ስንኖር እሷ ማታ ስትሰራ የነበረው ወረቀት ጠፍቶ ያንን ወረቀት ፍለጋ የኔም ሳምሶናይት ድሮ ሳምሶናይት እያያዝን ነበር፣ ወደ ቢሮ የምንሄደው አሁን ሆነም አንይዙ እና የኔም ሳምሶናይት ውስጥ አይቼ የለም ወረቀቷ። በቃ እስኪ እንግዳ ማረፊያ ቤት ውስጥ አይሆን አይቀርም ማለች። እዛ ሄደን እውነትም አንድ ቦርሳ አለ፣ የዛን ጊዜ ፓይለቶች የሚይዙ ቦርሳ፣ እሱን እንትንስር አገኘ ነው እና ኢትዮጵያን አብልጠን እንወዳለን ብልም ያጋነንኩት አይመስለኝም። እና አመመን ሁለታችንም፣ በተለይ በዚህ ቤት በኩል ማለፉ ይሄ የኢትዮጵያ ቤት ነው። እዚህ በኢትዮጵያ መደራደርም የለም እና ማንም ኢትዮጵያዊ ዝም ብሎ ማላውቀውም ሰው እዚህ ቤት ከርሞ ሄዶ ያውቃል። እና ስለዚህ እምነትን ማጉደል ነው እና ልክ ሳየው በዛ ላይ እኔም በስደት ነው የመጣሁት እስኪሂድና እናሳያቸው ተብዬ በቦሌ በኩል አይደለም የመጣሁት እና ስለዚህ እንደዛ ለተሰደድኩላት ኩላት እየናፈቅኳት ሁሉ ጊዜ ደርግ እስኪወድቅ ድረስ ሳልሄድ ቆይቼ እንደዛ ሲፈጠር ያማል እና ከዚያ እንግዲህ ኑ ተጨመረ አምጣ አላመጣም ይሄንን ማድረግ ያለበትን የሚመስለኝ የሕግ አስከባሪው ክፍል ነው። የኢትዮጵያ በጣም ደህና ሰዎች ከኢትዮጵያ የሚመጡም ነበሩ፣ ብዙ ጊዜ የሚመላለሱ እዚህ ፓይለቶች እና አንደኛውን በጣም እንደ ወንድሜ ነው። ፓይለት ነገርኩት እንደዚህ ከኢትዮጵያ ቅርስ አለ ይዞት የመጣው እና ስለዚህ ይዘህ ሂድና አንተ አትፈተሽም፣ እንደምንም ብለህ ይዘህ ግባና ለአንድ ደብር ኃላፊ ወይ ለቤተ ክርስቲያን ኃላፊ አባቴ ደህና ቀን እስኪመጣ ድረስ ያስቀምጡት በልና ስት ስለው ያማህል ሲርቅ እኔ አንተም በሆን ከነዚም ሰዎች ጋር ያለጣለም አሁን፣ ምክንያቱም የፈለጉትን ማድረግ የሚችሉ ናቸው ኢትዮጵያ ውስጥ አለኛ። እንግዲህ አንተ እንደሱ ካሰብክ እኔ አልደራደርም በዛ አልኩኝ። ከዛ በኋላ ቤቱ በደንብ መጠበቅ ጀመረ። አሁን ለንደን የሚኖር ጥሩ ወንድም ያለ፣ የዛን ጊዜ እዚህ ቤት የማይጠፋ እሱ። አሁን ነው ያወቀው ዘውዱ እዚህ ቤት እንደነበረ። ምክንያቱም ለእሱ አስጠንቀቂያ ሰጠሁት። ማንም ሰው ይመጣ ካሁን ወዲያ እንዳታስገባ፣ እኔ ከሌለው ማንም ሰው ሰው ሲደውልም እንዳትከፍት ምናምን ብየው። አሁን በቅርቡ ደብዳቤ ጻፈልኝ፣ ይሄ ነገሩ በይፋ ከወጣ በኋላ ለካ ትዝ ይለኛል ቤት ውስጥ እንደዛ የሚያደርግህ ያንን አስቀምጠህ ነው እና እኔ እኮ ይሄ ልጅ ምን ነክቶት ነው እያል ሁልጊዜ አይሄድ ነበር ይላል። ከዛ እንግዲህ አሁን አርተር ብራንድ እና እኔ ለምሳሌ ስንገናኝ፣ ቤታችንን አይተን ሁለታችንም አሃ ለካ አንድ አይነት ነው የምናስበው ተባባልን። ሁለታችንም ሶስተኛ ፎቅ ላይ ነው የምንኖረው። እና የብዙ ሰው ቤት አልፈህ ነው እኔ ቤት መምጣት የምትችል፣ ዝም ብለህ መምጣት አትችልም። የ ወጥቼ ስገባም ምን ተፈጥሮ ይሆን ሰው መቶ ይሆን ምናምን ላለሁኝ ግን በጣም መፈራ የነበረው እሳት ነው እና ቤቱ ሙሉውን የእሳት መቀላቀያ ነበረው። ፊልሙ ሲቀዳ ነው እንደውም፣ ካሜራቸው ድምፅ የሚመጣ ድምፅ አለ እዚህ ቤት ብለው ስንፈልግ እኔ ራሴ የረሳኋቸው በየቦታው የተወሸቁ የእሳት መከላከያዎችን እየፈለግን ያወጣ ነው። በዚህ ቅርስ ሳቢያ እሳት አደጋ ከተነሳ ቅርሱም ላይ ጉዳት እንዳይደርስ ውድመትም እንዳይከተል ስጋት ነበረት። አ እዚህ ሀገር እሳት የመነሳቱ እድል አለ። ሁሉ ጊዜ ኦቅ ቤቶች ናቸው። ትደራርበህ ነው የምትኖረው። እና ስለዚህ ጭንቁ ምንድን ነው? አንድ ነገር ተከስቶ ቅርሱ ቢጎዳ ምንድን ነው መልስ ምሰጥ? ለኢትዮጵያ ሕዝብ ምንድን ነው መልስ ምሰጥ አንተ ማነህና ነው ነጥቀህ ቅርሳችንን እንዲህ የምታበላሽብን ትክክለኛም ጥያቄ ነው ማን አንተን ወክለናለህና ይባልስ የሚለው አስጨንቀሃል እና ስለዚህ ሁልጊዜ ሰውነትህ እያለቀ ነው የሚኖረው እዛ ላይ ከዛ በኋላ እዚህ ቤት የምታመጣውን ሰው በደንብ ገምግመህ ነው እንጂ እንደ ድሮ ዝም ብሎ እንትና ቪዲዮ ላይ ያስረዳል። አሁን እንዳሉት የተለያዩ ሰዎች ወደ ቤቶ መጥተው እንደሚያልፉ በዚያ የሚያልፉ ሰዎች ደግሞ ድንገት ወደ ሌላ ቦታ ከሚሄደው ጀምሮ በፖለቲካ እንቅስቃሴ ውስጥ ንቁ ተሳትፎ ያላቸው ወዳጅ ጓደኞቾ እንደሚመጡ እና ያን አይነት ነገር ከዚያ ቀደምም ለረጅም ጊዜ እንዳደረጉት፣ ነገር ግን ድንገት ይሄን ነገር ያዩበት ሁኔታ ቀደም ብለው እንዳጫወቱን የህይወቶንም አቅጣጫ እንደቀየረ ያስረዳል። ቪዲዮ ላይ እስኪ ትንሽ ገፋ አድርገን እንሂድ። ይህን ሀያ ዓመታት እንዳሉት እጅው በገባበት ጊዜ መስጠትም ወደ አገሩ መመለስም ሌላ ቦታ ማስቀመጥም የማይቻልበት ቦታ ውስጥ የገቡ ይመስላል። ኋላ ላይ የገጠሙት ቅርሶች መርማሪ ባለሙያ፣ በርካታ ቦታዎች መሰል ስራዎች መስራታቸው በዚሁ ምስል ላይ ይታያል። ሞንቴ ካርሎ፣ ዩክራይን፣ በርትስ ጋደን የጀርመኗ ብዙ ቦታዎች እንዲህ አይነት የተሰረቁ ንብረቶች በየቦታው አስሶ የማግኘት ልማድ ያላቸው በመሆናቸው ይሄ ቅርስ ሲራክን ራሱንም እርሶንም ይዞት ሊጠፋ ይችላል፣ እርሱም ይጠፋል የሚል ስጋት እንደነበራቸው እንደነገሩት እዚህ ምስል ላይ እናያለን። በሳቸው ሲተረክ ነው የሰማሁት። እስኪ ያስረዱን። በዚህ ጊዜ ምንድን ነበር አላማዎ? ምንም ማድረግ ባልቻሉበት ሁኔታ እጅ ባቆዩበት፣ በሌላ በኩል ደግሞ ቅድም እንዳሉት ማን ይሄን ኃላፊነት ለራስዎ እንዲወስዱ አስገድዶት ለሚል ጠያቂም አንዳንዴ ደግሞ ከአንድ ወስዶ ለግል ጥቅምም ማዋል ለራስም መበልጸጊያ ሰው ሊያደርገው ይችላል ማስረዳትም የሚችሉበትም አዳጋች ይመስለኛል። እና ምን ሊያደርጉ አሰቡ? ምንድን መሰለ ያደረኩት አቶ አሉላ፣ መጀመሪያ እቃው ቅርሱ እጄ ውስጥ ሲገባ ኢትዮ ዲስከሽን ፎርም ላይ ወጥቼ፣ ይሄ እንግዲህ በኢትዮጵያ 1990 በፈረንጆቹ 98 ነው፣ ቅርስ አለ አራት መቶ ዓመት ያህል እድሜ ያለው እና እና ምን ይደረግ ነው ግን ማንነት አይታወቅም። ሀሳብ ጥሩ ሀሳብ የሚያመጣ ሰው እና ነበር የፈለኩትና ማንነቶን ሳይናገሩ ውይይት ቀሰቀሱ ው ይሄ ፎርም እንግዲህ ከመጀመሪያዎቹ በዘጠና ስምንት በጣም ትንሽ ሰው ነው ዌብ ላይ እንትን ማድረግ ያለ ይችል የነበረው እና ብዙ ኢትዮጵያውያኖች ሀሳብ ሰጡበት። እኔ እንኳን የፈለግኩት ነፍሳቸውን የማረው ፕሮፌሰር አለም ሸቴ ከጣሊያን ወንድሜ ፕሮፌሰር ተከስተ ነጋሽ ከስዊድን እነሱ እነሱን እና እኔ ፈልጌ የነበረው አንድ ሰው ከመሀል ብድግ ብሎ የት አካባቢ ነህ የሚል ነበር የመሰለኝ። እና እሱ እንትን አጥጋቢ ሳይሆን ሲቀር የሙዚየም ዳይሬክተሮች ጋር መሄድ ጀመርኩኝ። ደብዳቤ የተጻጽፍ ምናምን፣ ሄጄ እንደዚህ ቅርስ ቢገኝ ምንድን ነው የሚደረገው ስል ምን አሳወቁኝ። ለመንጠቅ እንደሚፈልጉ ግልጽ ሆነ፣ ሁኔታቸውን ሳይ። አዎ እና የት ነው ምናምን ነው ጥያቄው። ከዛ ከአንደኛው ሀገር በጣም ስንግባባ ልቅ ሴት ናቸው ምናሉኝ፣ አስራ ስምንት ዓመት አንተ ጋር ከቆየ የአንተ ሀብት ነው የሚሆነው። እኔ የኔ ሀብት እንዲሆን አይደለም የምፈልገው እኔ እንዲመለስ ነው የምፈልገው። እና ምን ማድረግ ይቻላል፣ እስከዛ ድረስ የት መቀመጥ ይችላል ስላቸው፣ ይሄ በጣም ከባድ ነው፣ የሀገር የሰው ሀገር ቅርስ ይዞ እንትን ማለት እና ሌሎች ሙዚየሞች ሊወስዱ ይችላሉ። እኛ ግን እኔም ውሰዱ አላልኩም። አሁን እንደዛ ስታገል ኑዛዜ ማውጣት አለብኝ አልኩኝ፣ እና አሁንም አለች ጥሩ ወዳጄ፣ የቃል ጽሁፍ ሁሉ ጊዜ የምጽፍልኝ ቤታቸው ሄጄ የቃል ጽሁፍ ሁለት ገጽ እኔ ሲራክ አስፋው እንደዚህ ቅርስ ይዤ ምናምን። አሁን በዛ ላይ የኤርትራው ጦርነት ልክ አዝማሚያው ላይ ነው እና ጦርነቱ ተነስቶ አደጋው እንዲህ ከሆነ እንዲህ እንዲሆን፣ ጦርነቱ ሲያለቅ የኢትዮጵያ ሁኔታ እንዲህ ከሆነ እንደዚህ እንዲደረግ ህወሀት ለሚቀጥለው ሀያ አመት ኢትዮጵያን ጠባቂ፣ ሰብአዊ መብትን አክባሪ፣ የኢትዮጵያን ጥቅም አስጠባቂ ከሆነ እነሱም ኢትዮጵያውያኑ ስለሆኑ ለእነሱ የማይሰጥበትም ምንም ምክንያት የለም። ዋናው ቅርሱ መመለሱ ነው። እንደዛ የሚል ያንን ዶክመንት አጻፍኩኝና ስጠብቅ አሁን እነዚህ የቅርሱን ያመጡት ሰዎችም አይተውኝም በየጊዜው እንትን ይላሉ ይጽፋሉ። በር ላይ ይመጣሉ፣ ይሞካከራሉ። የመኪናዬን ሞተር ሁሉ ነክቶ የመኪና ሞተር እንደሞቀ ነበረ። በር አልከፈትክም። እሷም ጨከነች። ጓደኛ ምናም ስሟን ሁሉ ጽፎ በደንብ ደብዳቤ ብር አለ። ያሁሉ ዶክመንት የተጻፈ እና ከዛ በፋክስ ወዲህ ወዲያ ስንባባል በ2013 በፈረንጆች እኔ ያየ ሁልጊዜ የማስበው እኔ ከሞትኩ በኋላ ነው የሚመለሰው ነው ህውሀት ይወድቃል ብዬ አልጠበቅኩም። ስልጣን ላይ ለነበረው መንግስት ለመስጠት ግን አላስቡም። በዚህ ምክንያት ነው ማቆየትን የፈለጉት። አዎ ምክንያቱም ውል እንትን ቅርስን የሚያህል ነገር አንድ ሰው ዝም ብሎ ሊያወጣው አይችልም። መንግስት ውስጥ በአገር ጥላቻም፣ በሙስናም፣ በገንዘብ መታለልም በጣም ባለስልጣን ትልልቅ ሰዎች ቦሌ ላይ ይሄ እቃ ይለፍ ብለው ካልፈቀዱ አልፍም? እኔ ባለፈው ጊዜ አንድ እንትን አረቄ ብይሼ እሱንም ለማውጣት አትችልም። እንኳንስ ቅርስን የሚያህል ነገር በጣም ትልቅ ነው። እና ምንድን ነው አሁን እኔ ያሰብኩት ቆይ እንግዲህ ይሄ ነገር አሁን የመንግስት መውደቅም አላዋጣም። ምክንያቱም እነሱም ጎበዞች ናቸው። አሜሪካኖቹ በደንብ አድርገው ያዙ። እዚህ ምዕራቦቹ ጋር ደንበኛ ወዳጆች ሆኑ፣ ቻይናዎቹ ጋር ደንበኛ ወዳጆች ሆኑ። አገር ከነ ህዝብ ይሸጣል በጨረታ ። ስለዚህ ንውሰዱ ሲባል ሁሉም መጥቶ በመውጨቅ ፈለገ እና ሁሉም ወዳጃቸው ሆነ። አሁን በዛ ላይ ይሄ የሶማሊያው ጦርነት አልሸባብ ለወያኔ እንትን ሰጠዋየ ጉልበት ሰጠው። አሁን እንደዛ ይሄ ሲሆን ይሄ ቃ እንግዲህ እኔ በህይወት እያለሁ ኢትዮጵያንም አላይም፣ እቃውም የሚመለስ አይመስለኝም። ስለዚህ በ2013 ልጄ የዛን ጊዜ ገና 11 ዓመቷ ነው የሀበሻ ቀሚስ በደንብ አለበስኩኝና የግራኝን መጽሐፍ በትንሹ ተርጉሜ በዛ ጊዜ ስለነበረው ስለ አፄ ልብነ ድንግል እስከ አፄ ፋሲል ድረስ ያለውን ታሪክ ፎቶ በደንብ አንስቼ በየአመቱ የየአመቱን ፎቶ አልበም አዘጋጅላት አለሁኝ። እሱ እንግዲህ አንቺ ስታድቂ ይሄ ቅርስ እዚህ ቤት እንዳለ እንታወቂ። ይሄ ቅርስ የአንቺ ነው። አንቺ ነሽ ኢትዮጵያ ምትወስችው አንቺ የሚቀጥለው ትውልድ ነሽ። እና ይሄ የኢትዮጵያ ነው እንጂ የማንም ሀብት አይደለም። ያተዝለኛ ላለቀሰች ሁሉ እና አሁን ለማንም አልናገርም ትላለች። አትናገሪ ግን ምንም የሚያስጨንቅም አይደለም ግን ለማንም እንዳትናገሪ ትምህርት ቤትም ውስጥ ናም ብዬ ከዛ በሁለት ሺህ አስራ አራት የዛሬ ሰባት ዓመት ሊሆን ነው እንግዲህ የዛን ጊዜ የህይወት ጓደኛ የነበረችው ልጅ ቤት ሄጄ እንግዲህ አሁን አየህ፣ ይሄ ተስፋ መቅረት ነው። በቃ ይሄ መንግስት አይወድቅምና፣ ስለዚህ እቃው ሌላ እጅ ውስጥ መውደቅ የለበትም ነው አሁን የምስክር ቃልሽን እንድትሰጭኝ አልኳት። እና ምን ብዬ ልጻፍልህ አለች። ኖኖ እሱንማ አችንሽ የምጽፊው የምታውቂው ጻፊና፣ ኢሜይል አድርጊ፣ ከዛ ያስቀምጠዋለሁ አልኳት። እሺ አለች። አለ አሁንም ኢሜይሉ በ2014 የአይን ምስክር ቃል ነው። ከዛ በኋላ እንግዲህ ዶክተር አብይ መጥተው ምረጡኝ ሲሉ መንቃት ጀመርኩ እና ልክ እሳቸው ሲመረጡ መጻጻፍ ጀመር። እንግዲህ ብራስልስ ያለው የኢትዮጵያ ኤምባሲ ከኢትዮጵያ በጣም ደህና ደህና ሰዎች ኢንፍሉዌንሻል የሆኑ ሰዎች መንግስት ውስጥ የተማሩ ወጣቶች የሚሰሙ በደንብ እነሱ እነሱን ምን እንደሆነ ሳልነግር ግን አንድ ትልቅ እቃ አለ የሚመለስ ። ስለዚህ እንዴት ነው ይሄንን ማድረግ የሚቻለው እና እኔም ሆንኩ ማለም አደባባይ መውጣት አያስፈልገንም፣ ግን እቃው በድብቅ ዝም ብሎ ይመለስ ነበረ ሐሳቤ እና ከዚያ በፊት አንድ የረሳሁት ነገር፣ እቃውን ሰርቀው ያመጡት ሰዎች ምን አሉ? ሼክ አላሙዲን ሊገዙን እና መቶ ሺህ ደለር ነው እንግዲህ ሀምጣ የሚሉኝ። እኔ ምን እላቸዋለሁ? እኔ ተራ ሰራተኛ ነኝ። እኔንም ብትሸጡኝ መቶ ሺህ ደለር አላወጥም። እንኳን ሁለት እጅ መቶ ሺህ ደለር ሊሰጣችሁ እና ገንዘባችንን፣ አንተ የምትወዳት ኢትዮጵያህን እንደፈለግህ አቅፈህ ኑር፣ ግን ገንዘባችንን ሼክ አላሙዲን ይገዙናል አሉ። እሺ ሼክ አላሙዲን ከገዙት ግን እቃው ቀጥታ ኢትዮጵያ ነው የሚሄደው እና ስለዚህ እኔ የምመርጣቸው ሰዎች ምስክሮች የሆኑ እና በደብዳቤ አለ። በደንብ እናንተም እኔም አደባባይ መውጣት አያስፈልገንም። እቃው ግን ይመለስ። ከዛ እሺ ፎቶ ላክልናሉ ፎቶ የተነሳ ነበረ። እሱን ላኩላቸው። አልተሳካማየ የሌባ ነገር ስለሆነ ሁሉም ቦጨቅ ቦጨቅ ማድረግ ይፈልጋሉ። እና ሳይሳካ ሲቀር አሁን መጨረሻ ላይ ዶክተር አብይ ልክ ጠቅላይ ሚኒስትር ሲሆን ሰዎች ማነጋገር ጀመሩ በየቦታው። ከአድማጮች ከአቶ ሲራቅ ጋር የነበረን ቆይታ አላበቃም። ቀሪውን በሌላ ጊዜ ይዘን እንመለሳለን። በድረገጻችን ላይም ውሎ ወጋችንን እናኖራለን። ለሁሉም ለአሁኑ ግን እንግዳይን አቶ ሲራቅ አስፋውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።